ሳይንስና ሕብረተሰብ። አማርኛ ቋንቋን ጨምሮ የግዕዝ ፊደላትን ለጽሑፍ አገልግሎት የሚጠቀሙ ቋንቋዎች የጽሑፍ አሊያም የትየባ ስልት በሥነ ቴክኒኩ ዘርፍ ወጥነት አይስተዋልበትም። በግዕዝ ፊደላት በኮምፒውተር ለመጻፍ የሚያገለግሉ ሶፍትዌሮችን የሚያበለጽጉ ተመራማሪዎች የሚመሩበት የጋራ መስፈርት ባለመኖሩም አንደኛው ጽሁፍ ከሌላኛው ጋር ሲጣረስ ይታያል። እንዲያም ሆኖ በኮምፒውተርና ሌሎች ዘመናዊ የሥነ ቴክኒክ ውጤቶች ላይ ፊደላቱን ጊዜና ጉልበትን በመቆጠብ አቀላጥፎ ለመጻፍ የማስቻል የሶፍትዌር ማበልጸግ ሙከራዎች በተለያዩ ተመራማሪዎች ሲደረጉ ይስተዋላል። በተናጠል ከሚደረጉ ጥረቶች መካከል ለዛሬ የምናተኩረው የግዕዝ ፊደላትን በሥነ ቴክኒኩ ዘርፍ በተቀላጠፈ መንገድ እንዲጻፍ በማስቻላቸው በሚኖሩበት ዩናይትድ ስቴትስ ዕውቅና ስለተሰጣቸው ትውልደ ኢትዮጵያዊው አሜሪካዊ ሳይንቲስት ነው። አብራችሁን ቆዩ። ለድህረ ዶክትሬት ጥናት አሜሪካን አገር ሄደው መኖር ከጀመሩ 41 ዓመታትን አስቆጥሯል። በእርግጥ ተምረው የተመረቁበት የሙያ ዘርፍ የእንስሳት ሕክምና ነው። ከሩብ ምዕተ ዓመት በፊት እንደ ጎርጎሮስ አቆጣጠር በ1982 ዓመት የግዕዝ ፊደላትን ኮምፒውተር ውስጥ በማስገባት በሁለት ጥቁምታ ወይንም ምት እንዲጻፍ አድርጓል። ዶክተር አበራ ሞላ፣ እሺ ዋናው እኔ የሰራሁት ግዕዙን መጻፊያ የለንም። በግዕዝ ፊደላችን የምንጠቀምበት ከመሰረቱ ምንም የለንም። ስለዚህ ይኸው በፈረንጆቹ ወደ ሰማኒያ ሁለት የጀመርኩት እንዴት አድርገን ግዕዙም ፊደላችንን በኮምፒውተር መጻፍ እንችላለን የሚለውን ነው። ስለዚህ በዛ ጊዜ የፈጠርኩት ያልነበረ አዲስ ነገር እያንዳንዱም ፊደል ቀለም በሁለት መርገጫ እንድንጽፍበት ነው ያደረኩት። ያ ግዕዙን ወደ ኮምፒውተር ያስገባሁበት ዘዴ ነው። አሁን በሁለተኛ ደረጃ ያንኑ በማሻሻል ከ ላይ ያሉትን ወይንም አርባ ሰባት ቁልፎች እያንዳንዱ አንዳንድ ቀለም እንዲጽፍ፣ ሌሎች የቀሩትን የተለያዩ ፊደሎቻችንን በሁለት ቀለም እንዲጽፍ ነው የፈጠርኩት። በላቲን ፊደላት መተየቢያ የኮምፒውተር የጽሑፍ ገበታ ላይ ከኤ እስከ ዜድ 26 የተደረደሩ ፊደላት አሉ። ዶክተር አበራ ሞላ የኮምፒውተር የመጻፊያ ገበታ ላይ የሚገኙትን እነዚህን 26 የላቲን ፊደላት ጨምሮ ከ1 እስከ ዜሮ የተደረደሩ ቁጥሮችን እንዲሁም ቀሪ ምልክቶችን በጥቅሉ 47 ምልክቶችን ልክ እንደ እንግሊዝኛው በግዕዙም በአንድ ጥቁምታ እንዲጻፉ ማድረግ ችሏል። ኩዌርቲ የሚለው የእንግሊዝኛው የገበታው ስም ያው መጀመሪያ ነው። ያም በእኛ ቅህርት የሚለው ነው የሚፈለገው ደብሊዩን ስትነካ እው ነው። ሲውን ስትነካ ቅ ነው። ሳድሶቹ ናቸው በአንድ መርገጫ የሚጣፉት። ያንን የሚያደረግኩት በአማርኛ በብዛት የምንጠቀምበት ሳድሱ ስለሆነ ነው። ይህ እንደ እንግሊዝኛው ስሞል ሌተር መሆኑ ነው። ለምሳሌ ትምህርት ስንል ቲኤምኤች አርቲ ነው ምነካው፣ እና ያንን በአምስቱ ትምህርት የሚለውን እንጽፋለን እና ያ የቀለለ ስለሆነ ብዙ የአማርኛ ቃላት ሳድሳን ስለሆኑ በቀላሉ መጽሐፍ፣ እንድንችል ግን ማንንም የፈለገውን ማንኛውን አይነት ቀለም ማድረግ ይቻላል፣ ግን ይሄኛው ለአሰራር ስለሚቀል እንደገና ደግሞ በጊዜም ጉልበትም ለመቆጠብ ነው። ዶክተር አበራ በአማርኛ ቋንቋ በሳድስ የሚነገሩ ቃላት በርካታ መሆናቸው ሳድስ ፊደላትን ኮምፒውተር ገበታ ላይ በአንድ ምት ወይንም ጥቁምታ መተየብ የአጻጻፍ ፍጥነትን ያሻሽላል የሚል እሳቢ ያላቸው ለአብነት ያለም፣ ምግብ፣ ልብስ፣ ብርድ ትምህርት ድርቅ፣ የመሳሰሉት ቃላት ሙሉ ለሙሉ በሳድስ ፊደላት የሚጻፉ ናቸው። በተለምዶ ሳድስ ፊደላት በውስጣቸው የያዟቸውን አናባቢዎች በዶክተር ለማ የፊደል ገበታ መጻፊያ ስልት መተየብ አያስፈልግም። ላብነት ያህል ምግብ የሚለውን የአማርኛ ቃል ብንመለከት ኮምፒውተር ላይ ለመተየብ ኤም ኢ ጂ ኢ ቢና ኢ የተሰኙትን በጥቅሉ ስድስት የላቲን ፊደላት መጠቀም ያስፈልጋል። ሆኖም ስድስቱን የፊደል ቁልፎችን ከመጫን ይልቅ አናባቢው ኢን በማስቀረት ኤም ጂና ቢ ፊደላትን ብቻ በመጫን ምግብ የሚለውን የአማርኛ ቃል በሶስት ፊደላት ብቻ መጻፍ እንዲቻል ነው ያደረጉት። ሌላው በሙሉ የቀረበው ዕለት ነው የሚረገጠው። ለምሳሌ በል ግዕዝ ቤት ቅድም በሺፍት እና ደብሊውን ስነካ ወ ነው። ደብሊው እና ዩ ው ነው። ደብሊው እና አይ ዊ ነው። ደብሊው እና ኤ ዋ ነው። ደብሊው እና ኢ ዌ ነው። ደብሊው እና ኦ ዎ ነው። ወስምንተኛ ፊደል የለውም እንጂ ስምንተኛውን ፊደል በባክ ስላሽ ወይንም በስምንት ቁጥር እንጽፈዋለን እና በዚህ አይነት ሁሉንም ፊደል የተረፉትን ሁሉንም በሁለት መርገጃ ብቻ መጻፍ ይቻላል። እንደገና አሉ ለምሳሌ የሚኢን ፊደሎች አሉ። ዋ፣ ኦ፣ ሞ እንደዚህ የሚሉ እነዛን ድምጾች የምነካው የምጽፈው በቲልድ ነው። ቲልድ እንቁልፍ በመንካት ነው። ዶክተር አበራ አዲስ ፈጠራ ተብሎ የባለቤትነት መብት እውቅና በዩናይትድ ስቴትስ ካሰጣቸው ሌላኛው እምርታ መካከል የኮምፒውተር የጽሑፍ ገበታ ላይ በላቲን ፊደላቱ ኤ እና ኢ አስራ አራት ቀለማትን እንዲጻፍ ማስቻላቸው ነው። ቀደም ሲል የመተየቢያ ገበታው ላይ ሁለቱ ፊደላት በሁለት ጥቁምታ አሊያም ምት ሲጻፉ ፊደላቱ ሊሰጡ የሚችሉት ስድስት ቀለማትን ብቻ ነበር። ዶክተር አበራ እንዲያብራራሉ በአዲሱ መሰረት ምንድን ነው? በእንግሊዝኛው ለሚፈልጉት በቂ ፊደል አላቸው እነሱ በአንድና በሺፍት ለሚጽፉት በቅቷቸዋል። እኛ ግን አይበቃንም፣ ያ ፊደሉ ብዙ ስለሆነ። ስለዚህ ያደረግኩት ምንድን ነው እነሱ በአንድና ሁለት ያስቀመጡትን ፊደል እኔ እንዴት አድርጌ ለሁሉም ፊደላችን እንዲሆን ነው ያደረኩት። ስለዚህ ኤ ከተነካ በኋላ እ ከተጣፈ በኋላ ያ እ ፊደል ይቀመጣል። ሌላ ፊደል አጠገቡ ሲነካ ሌላ ፊደል ጎን ይሆናል። ግን ኤ ራሱ ለቫውል ስለተጠቀምኩበት ዋይል ነው የምንለው፣ ለዋይል ስለተጠቀምኩበት ለኤ ሁለተኛ ስራ ሰጥቼዋለሁ። ኤን ሁለቴ የስነካ አ ይሆናል። ረቡ ብቻውን እ ነው። አሁን ኤ ብቻውን እ እንዲሆን እንደገና ሁለቴ ሲነካ አአ እንዲሆን በጊዜ ገደብ ወስኘዋል። ያን ጊዜ ገደብ ሰውን እንደፈለገው መቀየር ይችላል። እንደ ፍጥነቱ ትምህርቱን እየተማረ አጻጻፎ ሲገባው መፍጠን ይችላል። ስለዚህ እንበል ኤነክቼ የሰከንድ ግማሽ ብሰጠው ኤ ነክቶ ግማይ ሰከንድ እስከ ቆየ ድረስ ያ እ ይዘጋበታል እን እንዲዘጋበት ከፈለገ በራሱ ምርጫ አፖስትሮፊን ይነካል ግን ኤን እንደዚሁ ነክቶ ቀልጠፍ ብሎ በልሶ ኤን ቢነካ አ ይሆናል ስለዚህ በጊዜ ገደብ ተገድቦ አንድ ፊደል ወይንም ሁለት ፊደል እንዲጽፍ ሆኗል ስለዚህ አማራጭ አለ ጊዜውን እንደገና ማፍረሻ ሌላ ቁልፍ አለ በሴልፎኑ ማፍረሻ ቁልፍ የዥ እና የህ መርገጫ ነው እና ይህንን ሴልፎንም ያላቸው ሰዎች በተለይ አይፎን ያወጣሁት ያወጣል ወደ ጎን በተለይ በፍጹም ጥቃፍ ይቻላል። እንደ እንግሊዝኛው የግዕዝ ፊደላትን ከሁለት አስርት ዓመት በፊት በኮምፒውተር ጥቅም ላይ እንዲውል ያደረጉት ዶክተር አበራ ሞላ በተለያዩ ባለሙያዎች የሚደረጉ ጥረቶችን እንደሚደግፉ ጠቅሷል። ሆኖም ግን አንዱ የሰራውን አሊያም ያበለጸገውን ሶፍትዌር ሌላው መጠነኛ ለውጥ እያደረገ እንደፈለገ መቀያየሩ ሊታሰብበት ይገባል ብሏል። የግዕዝ ፊደል የኮምፒውተር አጠቃቀምን በተመለከተ የፈጠራ መብት ጥበቃ ለመኖሩ ወጥ አሰራር እንዳይሰፍን መሰናከል መሆኑንም ጠቁሟል። ግዕዙን ኮምፒተራይዝ ባደረግኩበት ጊዜ ይሄንን አሰራር ለመጀመሪያ ጊዜ ግዕዙ በኮምፒውተር እንዲሰራ ስለተደረገ በሰለጠኑት ሀገሮች ይህ አይነት ቴክኖሎጂ በፓተንት ነው የሚጠበቀው። ያንን ለማድረግ ለኢትዮጵያ መንግስት በደርግ ጊዜ አመልክቼ የፓተንት ህግ አልነበረንም። በዛ የተነሳ ለወደፊት እንሰጣለን በሚል በቀጠሮ ተላለፈ። እንደገና አሁን ደግሞ ያሉት ሰዎች አልሰጡኝም። በዛ የተነሳ ያንን ፈጠራ መከላከል ስለማልችል እንደማልከላከል ስላወቁ የኔኑ እየወሰዱ ቦታውን እየቀየሩ አጻጻፉን እየቀየሩ ሲጠቀሙበት ቀረሙ። ስለዚህ ያ የሆነው በእኛ ኋላ ቀርነትና አገሪቷ የፓተንት ህግ ስላልነበራት ነው። ጥንታዊው የግዕዝ ቋንቋ ያካተታቸው ፊደላት ከጥንት ፊደላት የሚመደቡ ናቸው። በዘመናችን ወደ አምስት መቶ የሚጠጉ የግዕዝ ፊደላት በዩኒኮድ ታውቀው በኮምፒውተርና መሰል የስነ ቴክኒክ ውጤቶች ጥቅም ላይ ውለዋል። ፊደላችን በዓለም ደረጃ ማንም ያውቀዋል ውጭ ወጥቷል፣ ያሉት ዶክተር አበራ ሞላ ለግዕዝ የሚያስፈልገውን ነገር ማንም ሰርቶ አዲስ ነገር ሲፈጥር የፈጠራ ባለቤትነት መብት ማግኘት ይችላል ሲሉም አክሏል። ፊደላችን የአሜሪካ መንግስት የሰጠው ፓተንት ለተገኘ ለአሜሪካ የተሰጠ ይመስላቸዋል። ለማንም አልተሰጠም። ፓተንቱ የተሰጠው ለእኔ ቢሆንም ለእኔ የተሰጠኝ ግዕዝን እንዴት አድርገን በኮምፒውተርና በተመሳሳይ መጻሪያዎች እንደምንጽፍ ለፈጠርኩት ዘዴ ነው የተሰጠኝ። የሴተኛውን ገና አላገኘውም። እዚህ ላይ መታወቅ ያለበት እኔ በአንድና ሁለት መርገጫ ፊደሉ እንዲጻፍ ስላደረግ አንድ ሰው በሶስት ስለሰራው ፓተንት አያገኝም። አንድ ሰው ቦታውን አንቀራብቶ በሁለት መርገጫ ስለሰራው ፓተንት አያገኝም። አንድ ሰው አንድ አገር የተሰራውን ፓተንት የሰጠውን አገር ሌላ ሀገር ሄዶ አያገኝም። ግን ያንን ነገር አሻሽሎ ከሰውየውም ላይ ላይሰንስ ወስዶ እንደገና ሌላ ነገር ሰርቶ ከሰውየውም ጋር መወዳደር ይቻላል። የግዕዝ ፊደል መቶ ፓተንት ቢኖረው ያ ጠቀመ እንጂ አይጎዳም። ይልቅ የሚያስፈልገው የግዕዝ ፊደለኛ ስለሆነ እኛ ቁጭ ብለን ሌሎች ፓተንት ወስደው ብዙ ገንዘብ ሲያገኙበትም ብለን አይናችንና ስጠን ከመቀመጥ አሰራሩ ላይ ብናተኩርበትና በተለይ በዚህ መስክ የተማሩ ሰዎች እዛ ላይ ያጠብቁ ይሻላል። የግዕዝ ፊደላት በስነ ቴክኒኩ ዘርፍ ተገቢውን እድገት አላሳዩም ያሉት ዶክተር አበራ ሞላ የግዕዝ ፊደላትን አዳብሮ መያዝ የኢትዮጵያውያን ፈንታ ነው ሲሉም አሳስቧል። አድማጮች የግዕዝ ፊደላትና ኮምፒውተር በሚል ርዕስ ያቀናበርንላችሁ የሳይንስና ህብረተሰብ ዝግጅታችን በዚሁ ይጠናቀቃል ማንተጋፍቶት ስለሺ ነኝ አስተያየትና ጥቆማችሁ አይለየን መልካም ጊዜ ጤና ይስጥልኝ